ለደህንነታቸው ስለሚሰግቡ ስማቸውን መጥቀስ ያልፈለጉ የአርባ ምንጭ ዙሪያ ወረዳ የሻራ ቀበሌ ነዋሪ በቀበለው በተፈጠረው ግጭት ቁጥራቸው የበዙ ሰዎች መጎዳታቸውን ተናግሯል። ሰባቱ ተቀብረዋል፣ አስራ አንዱ ወረዲ። አሁን እንደገና እየተሰበሰበ ነው ያለው። ቁጥራቸውን እናንተ በምን አረጋገጣችሁ። አሁን ለራሱ እንዲሁም ከዛ በላይ እየተለቀም እኮ ነው ያለ፣ ከላፊያ ገፍቶ እየለቀመ ነው ያለው፣ እየቆሰለ ወደ አያም የሆኑ አሉ። የዞኑ አስተዳደር መንግስት የኮሚኒኬሽን ጉዳዮች መምሪያ የዞኑን የጸጥታ ግብረ ኃይል ጠቅሶ ባወጣው መግለጫም ህገ መንግስታዊ ስርዓትን ለማፍረስና የአካባቢውን የአካባቢ ሰላምና ፀጥታ ለማደፍረስ የታጠቀ አሁን ኃይል በቁጥጥር ስር ለማዋል ሲባል በተወሰደው እርምጃ መጠነኛ ያለው የሰው ህይወት ማለፉና ንብረት መውደሙን አስታውቋል። የአካባቢው ነዋሪዎች ግን መንግስት ራሱ አሰልጥኖ መሳሪያ የሰጣቸው የቀበሌ ታጣቂዎች እንጂ የታጠቀ ቡድን የለም ስሉ አስተባብሏል። የግጭቱ መንስኤ የሻራ ቀበሌ ከአርባ ምንጭ ዙሪያ ወረዳ ተነጥሎ ወደ አርባ ምንጭ ከተማ አስተዳደር እንዲካለል በመወሰኑ ነው ስሉ አንድ የአይንማኝና የቀበሌው ነዋሪ ለአሜሪካ ድምፅ ተናግሯል። እኚሁ አስተያየት ሰጪ ውሳኔው ከተላለፈ በኋላ በተፈጠረው አለመግባባት ቀበሌው ለወራት ከመንግስታዊ አገልግሎት ውጭ ሆነው መቆይቱን ገልጿል። በሻራ ቀበሌ የነበረው የጸጥታ ችግር የሰው ህይወት ወደ ጠፋበት ግጭት ያመራው ግን ቀበለውን ወደ ስራ ለማስገባት የአርባ ምንጭ ከተማ አስተዳደርና የአርባ ምንጭ ዙሪያ ወረዳ የጸጥታ ኃይሎች ወደ ቀበሌው በመግባታቸው እና የሻራ ቀበሌ ምልሻዎች፣ ወጣቶችና የቀበሌውን ነዋሪዎች ምክክር አድርገው በመተማመን ላይ ሳይደረስ በመቅረቱ ነው ብሏል። ነዋሪው የእኛ ቀበሌ ወደ አርባ ምንጭ ከተማ አስተዳደር አይካልልም ማለቱን አመላክቷል። በቅርቡ የራሳችን አመራርን ወደ አስገብተን መንግስት መስረታለን በማለት 18 ላይ ሰላም ጀመሩ። ከዛ በኋላ ገቡና ልጆቹ ላይ ተኩስ ጀመረ። ማን ነው የሚተኩሰው? ልዩ ኃይል። ማንነታቸው እንዳይጠቀስ የጠየቁ የሆስፒታል ባለሙያም ሰዎች መገደላቸውና መቁሰላቸውን ለአሜሪካ ድምፅ ገልጿል። ማለት ይደርሳሉ። እርሳቸው አልወጣም፣ ግን እዛ መቶ የሞቱት ማለት ነው። ከፍተኛ ጉዳት ደርሶባቸው መቶ ከአስራ አምስት በላይ ናቸው። የተለያዩ የአካባቢ ነዋሪዎች ለአሜሪካ ድምፅ በስልክ በሰጡት አስተያየት የሟቾችና የተጎዱሶች ቁጥር ሊጨምር እንደሚችል ተናግረዋል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዴውስ ሐዋሳም